በአማራ ክልል ምዕራብ ጎንደር ዞን በነበሩት የአውላላና የኩመር መጠለያዎች የጸጥታ ችግርና የአገልግሎት እጥረት ገጥሞናል ብለው መጠለያዎቹን ለቀው በመውጣት ለሶስት ወራት ያህል መኖሪያቸውን በጎዳና ዳር አድርገው የቆዩት ሱዳናውያን ባለፈው ዓመት መጨረሻ ላይ ነሐሴ 3 ቀን 2016 ዓ ም ወደ ሀገራቸው ለመመለስ 800 ስደተኞች የእግር ጉዞ መጀመራቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር በጊዜው ለአሜሪካ ድምፅ አስታውቀዋል። ሱዳናውያኑ የሚመለከታቸው አካላት ከኢትዮጵያ ውጭ ወደ ሶስተኛ ሀገር እንዲያዛውሯቸው ይህም ካልሆነ ወደ ሀገራቸው እንዲመልሷቸው ሲያቀርቡት ለነበረው ጥያቄ ምላሽ አላገኘንም ብለው ከዚህ ውሳኔ ላይ መድረሳቸውንም ገልጸዋል። በእግር ከተጓዙት ስደተኞች መካከል 780 የሚሆኑቱ ሱዳን መግባታቸውን ዩኤንኤችሲአር የኢትዮጵያ ባለስልጣናትን ዋቢ አድርጎ በኢሜይል ገልጾልናል። የረድኤት ድርጅቶች ለተመላሾቹ እርዳታ እያቀረቡላቸው እንደሆነም አስታውቋል። የእግር ጉዞ ጀምረው ከነበሩት መካከል ወደ ሱዳን ሳይመለሱ በመተማ የስደተኞች መጠለያ ጣቢያ የቀሩም አሉ። ከነሱ አንዱ የሆነው መሐመድ ሙሐመዲን ወደ ሱዳን ከመሄድ ይልቅ እዚሁ መቆየትን መርጠናል ካለ በኋላ፣ ነገር ግን በአካባቢው ባለው የጸጥታ ችግር ምክንያት ወደ መተማው መጠለያ ጣቢያ እርዳታ እየደረሰላቸው እንዳልሆነ ገልጸዋል። ከአምስት ቀናት በፊት ብስኩት ሰጥተውናል። ከዛ በኋላ የመጣ ነገር የለም። እዚህ ያለው ስደተኛ እርዳታ ካገኘ ሁለት ወራትን አስቆጥሯል። የሚመለከታቸው ድርጅቶች እርዳታ ሊያመጡልን እንደሚፈልጉ ይነግሩናል። ነገር ግን ያለው የጸጥታ ሁኔታ ያን ለማድረግ አላስቻለውም። ሁኔታው በጣም ከባድ ነው። እዚህ ሰዎች እየተሰቃዩ ነው ያሉት። አንዳንዶቹ ሱዳን ካሉት ቤተሰቦቻቸውና ወዳጆቻቸው እርዳታ ይጠይቃሉ። ከሱዳን ውጪ ካሉ ዘመዶቻቸው ገንዘብ የሚጠይቁም አሉ። በችግር ውስጥ ነው እየኖርን ያለ ነው። በመተማ መጠለያ ጣቢያ የቀረው ሌላው ሱዳናዊ ስደተኛ አብዱል ሰመድ ናስር አሁንም በምዕራብ ሱዳን አካባቢ እየተካሄደ ያለው ከባድ ጦርነት ወደ ሀገሩ እንዳይመለስ እንዳደረገው ገልጾ ለተወሰነ ጊዜ እዚሁ መቆየትን መርጫለሁ ብለዋል። ሆኖም በመተማ የስደተኞች መጠለያ ያለው የአገልግሎት አቅርቦት እጥረት አሳሳቢ እንደሆነ ይናገራል። ንብረቶቻችንን በመሸጥ ነው በህይወት ለመቆየት እየሞከርን ያለ ነው። የእጅ ስልኮቻችንን፣ ልብሶቻችንን እንዲሁም ያሉንን ንብረቶች ሁሉ እየሸጥን ነው የምንኖረው። አሁን እኔ የለበስኩት ልብስ ብቻ ነው የቀረኝ፣ የነበረኝን ነገር ሁሉ ሸጫለሁ። በውጭ አገራት ቤተሰብና ወዳጅ ያላቸው ስደተኞችም ገንዘብ እንዲልኩላቸው ይጠይቃሉ። እነሱም ሲያገኙ እዚህ ላለው ያጋራሉ። ስደተኛው እርስ በራሱ እየተረዳዳ ነው እየኖረ ያለው። አስተያየት ሰጪዎቹ ለአሜሪካ ድምፅ በሰጡት የስልክ ቃለ መጠይቅ በመተማ መጠለያ ጣቢያ የንጹህ መጠጥ ውሃ የሕክምናና የንጽህና አጠባበቅ አገልግሎት እንደሌለም ተናግረዋል። በንጽህና ጉድለት የተነሳ በመጠለያው የኮሌራ ወረርሽኝ ሊከሰት ይችላል የሚል ስጋትም አላቸው። ዩኤንኤችሲአር በላከው የኢሜይል መግለጫው በመተማ ጎንደር መስመር ላይ ባለው የጸጥታ ችግር ምክንያት ወደ መተማ የስደተኞች መጠለያ ጣቢያ እርዳታ ማድረስ አስቸጋሪ ሆኗል ይላል በዚህ ምክንያትም ለስደተኞች የሚላከው እርዳታ የመዘጌት ችግር እየገጠመው መሆኑን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረመድህን አዲስ አበባ